የኦርቶዶክስ እምነት ተከታዮች የሚያከብሩት የጥምቀት በዓል በሜልበርን አውስትራሊያ በድምቀት ተከብሮ ዋለ። የጥምቀት በዓል ኢየሱስ ክርስቶስ በፍጹም ትህትና ከገሊላ ወደ ዮርዳኖስ ተጉዞ በአገልጋዩ በቅዱስ ዮሐንስ እጅ የተጠመቀበትን ዕለት የሚታሰብበት በዓል ነው። ከሀገር ርቀው አውስትራሊያ ውስጥ የሚኖሩ ትውልደ ኢትዮጵያውያን በተለይ በድምቀት የሚከበርባት ከተማ ሜልበርን፣ በርካቶች ከተለያዩ የአውስትራሊያ ከተሞች በመምጣት ቀኑ ላይ ታድመዋል። ብዙ ሺዎች የታደሙበት በተለያዩ የሀገር ባህል አልባሳት የደመቁበት የሃይማኖት አባቶች የደብር አለቆችና ካህናት በተንቆጠቆጡ ልብሰ ተክህኖ አምረውና ደምቀው የታዩበት የውዳሴ መዝሙርና ንጹ መዜማ ወረብና ሽብሸባ በየደብሩ መዘምራንና የሃይማኖት ሊቃውንት የቀረበበት ደማቅ በዓል ሆኖ አልፏል። ጥምቀትን ከተለያዩ የአውስትራሊያ ከተሞች ለማክበር ከመጡት መካከል ጥምቀት ላይ ለሶስተኛ ጊዜ ተገኝቶ ለማክበር እንደቻለ የነገረን የፐርዙ ነዋሪ ኢንጂነር ሚካኤል ፈለቀ አንደኛው ነው። በመላው የኦርቶዶክስ መምናን ሜልበን ላላችሁ ሁሉ እንኳን አደረሳችሁ እና በጠቅላላ በአውስትራሊያ ላላችሁ እንኳን ለጥምቀት በኋላ ደረሳቸው። ያው ይሄ ሶስተኛ ጊዜ ነው ዝመልበን ለጥምቀት ስመጣ እና በዚህኛው አመት ትንሽ ለየት ያለው ምንድን ነው ያው የአየሩም ጸባ፣ ልጆችም፣ ሁሉም ነገር ደስ ይላል በጣም እና ያው እኛም ያው ከልጆች ጋር ወጣ አድርገናቸው ትንሽ ሜልበርን አካባቢ ለማሳየት ነበር የመጣ ነው። እግረ መንገዳችንን ነው ጥምቀት ጋር የመጣ ነው፣ ግን በጥሩ ሁኔታ ያሳለፍና ያለ ነው። ከብሪዝበን የመጣው ዮናስ አጎስ የሜልበርን ጥምቀት ላይ ለመጀመሪያ ጊዜ ተገኝቶ ያከበረ ሲሆን በተመለከተው ደማቅ አከባበር መደነቁን ነግሮን በየአመቱ የመጣ እንደሚያከብር ገልጾልናል። ለጥምቀት ስመጣ የመጀመሪያ ማለት ብሪዝቤንም ሌሎቹም ቦታዎች ካየሁት በጣም የተለየ ነው። በጣም ደስ የሚል ነው የሕዝቡ መስተጋብር፣ የወጡት ታቦቶች ብዛት፣ እንደገና ደግሞ አጠቃላይ የስርዓቱ በጣም የሚያምር መሆን በጣም ለየት ያደርገዋል ብዬ አስባለሁ። እና በጣም ደስተኛ ነኝ በመምጣቴ። አክ ከአሁን በኋላ በየአመቱ የምመጣ ይመስለኛል። ከዛ በተረፈ ያው ለመላው ቤተሰቦች ለብሪዝቤን ነዋሪዎችም ለሜልቦርን ነዋሪዎችም ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ ማለት እፈልጋለሁ። ከሲድኒ የመጡት ዘነቡ፣ ኑሪያ ቅድስት በቀለ፣ ሃይማኖት አማረ ጥምቀት በሜልበርን ደማቅ ነው፣ አገር ቤት ያለን አይነት ስሜት እንዲሰማን ያደረገ አከባበር በመሆኑ ደስ ብሎናል በማለት ለወዳጅ ቤተሰብ እንኳን አደረሳቸው መልእክታቸውን አስተላልፈዋል። ስሜ ዘነቡ ይባላል። የመጣሁት ከሲድኒ ነው። አሁን ይሄ ለሶስተኛ ጊዜ መምጣቴ ነው። መጨረሻ የመጣው 2018 ነው እና በጣም ደስ ይላል። ላይክ ኢትዮጵያ ያለ ነው የሚመስለው በጣም በጣም በጣም ደስ የሚል በዓል ነው። ድምቀቱ ሰው፣ አቀባበሉ፣ ሁሉ ነገሩ በጣም ደስ የሚል አቀባበል ነው። ደስ ይላል በጣም ለመላው የኢትዮጵያ ሕዝብ እንኳን ለጥምቀተ ባህር በሰላም አደረሳችሁ። ለቤተሰቦቼ እንኳን አደረሳችሁ ላለሁኝ እንደገና ደግሞ ለጓደኞቼ ሲድኒ ላሉ ጓደኞቼ እንኳን አደረሳችሁላለሁ። ሜቅድስ በቀለ ባላለው የመጣውት ከሲድኒ ነው። በየአመቱ መጣለው። የጥምቀት በዓል መከበር ከጀመረ ጀምሮ ሜልበን መጣለው። ሜልበን ሁለተኛ ከተማ ናት። በተለያየ ጊዜ መጣለው። በጣም ደስ የሚል ድባብ አለው። ሰው ሁሉ ነገሩ በጣም ደስ ይላል። ረጅም አመት ሆኖኛል። ኦልሞስት ወደ 11 አመት በተከታታይ መጣለው እና ሚልበን በጣም ደስ የሚል ማህበረሰብና ደስ የሚል ባህል ኢትዮጵያ ያለው ባህል ነው የሚሰማኝ። ጥምቀት በምንም አጋጣሚ ቀርቼ አላቅም። ደስ ይለኛል። ቤተሰብ ሀገር፣ ወገን እንዳለኝ የማስብበት በጣም የምወደው ባህል ስለሆነ በየአመቱ ጥምቀት እገኛለሁ። ለመላው ለኢትዮጵያ ሕዝብ እንኳን ለብርሃነ ጥምቀቱ አደረሳችሁ። ላለው ለእናቴ ለማዊለፍ አንቶሽ ፈራው፣ ለወንድሜ ሄኖክ በቀለ፣ ለሳሙኤል በቀለና ለመላው ቤተሰቦቼ እንኳን አደረሳችሁላለሁ። ሜልበን ለሚገኙ ጓደኞቼ፣ ለገዛኝ ጉልማሜ ከነመላው ቤተሰቡ እንኳን አደረሰላለሁ። ለምታቁኝ ለምትወዱኝ፣ ሁላችሁም ለምደፍ ሜልበኖች በጣም ወዳችኋለሁ። እንኳን አደረሳችሁ። ሃይማኖት ይባላለሁ። የምኖረው ስርኒ ከተማ አውስትራሊያ ነው። አሁን ጥምቀትን ለማክበር ሜልበን ከተማ መጥቼ ነው። በጣም ድባቡ በጣም ያለው ነገር በጣም ደስ ይላል። ቤተሰቦቼ እንኳን ለበርሃነ ጥምቀቱ በሰላም አደረሳችሁ። ላለው ለሁሉም ኢትዮጵያኑ እንኳን አደረሳችሁ ለጥምቀት። ባህሉ መልካም ባህል ላለሁ ለኤስቤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።